የተባበሩት መንግስታት ድርጅት በጦርነት በታመሰችው የመን ውስጥ ለሚኖሩ 12 ሚሊዮን የሚሆኑ ሰዎች ነፍስ አድን የሚሆን የ2.1 ቢሊዮን ዶላር እርዳታ ጠየቀ። ድርጅቱ ዛሬ ተማጽኖውን ካሰማበት ጀኔቫ ከተማ ዘጋቢያችን ሊዛ ሽላይን የላከችውን ዘገባ ጽዮን ግርማ ታቀርበዋለች። እንደ አውሮፓ አቆጣጠር በመጋቢት ወር 2015 ዓ ም የሳውዲ አረቢያ ጣምራ ኃይል ሀገሪቱን በቦምብ መደብደብ ከጀመረ ወዲህ የመንግስታቱ ድርጅት ከፍተኛ የእርዳታ ተማጽኖ ሲያሰማ ይህ የመጀመሪያው ነው። ሳውዲ አረቢያ ከሁቲ ሸማቂዎች ጋር በሚያደርገው ፍልሚያ የየመንን መንግስት በመርዳት ነው ድብደባ የምታካሄደው። የተባበሩት መንግስታት ድርጅት ባለስልጣናት ለሰብአዊ እርዳታ የተጠየቀው ገንዘብ መጠን የሀገሪቱን በጦርነት መንኮታኮት ማሳያ ነው ብለዋል። የአየር ድብደባው ድልድዮችን፣ ቁልፍና ዋና ዋና መንገዶችን በአንዳንድ አካባቢዎች አጠቃላዩን መንደርና ወደቦችን እንዳወደመ ይህም በሚሊዮኖች የሚቆጠሩ የመናውያንን ያለመብራት ውሃና ምግብ እንዲቀሩ እንዳደረጋቸው ባለስልጣናቱ ይናገራሉ። በተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ረዳት ዋና ጸሐፊ ስቴፈን ኦብራያን ከየመን ህዝብ ሁለት ሶስተኛ የሚሆነው 19 ሚሊዮኑ የሰብዓዊ እርዳታ ፈላጊ ነው ብለዋል። በጦርነት የሀገሪቱም ኢኮኖሚ በመንኰታኰቱና ዋና ዋና ህዝባዊና ማኅበራዊ ተቋማት በመውደማቸው ከፍተኛ ሰብአዊ ቀውስ እያንዣበበ ነው። የመን ከፍተኛ የምግብ እጥረት ያለባት አገር ሆናለች። 7.3 ሚሊዮን የሚሆነው ህዝቧ የዕለት ጉርሱን የሚያቀርብለት የለም። ኦብራያን 2.1 ሚሊዮን የየመን ሕፃናትም የተመጣጠነ ምግብ በማጣት እንደሚሰቃዩ፣ ሀገሪቱን በጎበኙ ጊዜ ያዩት ሰብዓዊ ቀውስ እጅግ እንዳሳዘናቸው ተናግረዋል። የመንግስታቱ ድርጅት የሰብዓዊ እርዳታ ተጠሪ ኦብራያን በዚህ ዓመት የረሃብ ቀውስ ከፍተኛ ህዝባዊ እልቂት ሊያደርስ እንደሚችል አስጠንቅቀዋል።